ከኢኮኖሚው ዓለም የኢትዮጵያ ባንኮችና የመድን ሽፋን አቅራቢ ኩባንያዎች የውጭ አገር ዜግነት ያላቸውን ባለ አክሲዮኖች በጋዜጣ ማስታወቂያዎች እየጠሩ ነው። አቢሲኒያ፣ አንበሳ፣ ኢንተርናሽናል ብርሃን፣ ኢንተርናሽናል ዘመንና ዳሸን ባንኮች በዚህ ሳምንት ለአንባቢያን በደረሱት የአዲስ ፎርቹንና ሪፖርተር ጋዜጦች የሌላ አገር ዜግነት ላላቸው ባለድርሻዎቻቸው ጥሪ ካቀረቡት መካከል ይገኙበታል። ከመድን ሽፋን አቅራቢዎች መካከል ንብና አባይ ኢንሹራንስም ተመሳሳይ እርምጃዎች ወስደዋል። የኢትዮጵያ ብሔራዊ ባንክ ጥቅምት 22 ቀን 2009 ዓ.ም በጻፈው መመሪያ የኢትዮጵያ ዜግነት የሌላቸው ግለሰቦች በባንኮችና የመድን ሽፋን ሰጪ ኩባንያዎች ውስጥ ያላቸውን የባለቤትነት ድርሻ እንዲመልሱ ትዕዛዝ አስተላልፏል። መመሪያው ባለድርሻዎቹ ያላቸው የአክሲዮን ተመንና ትርፍ እስከ መጪው ሰኔ 30 ቀን 2009 ዓ ም ድረስ እንዲከፈላቸው አዟል። ለመሆኑ የኢትዮጵያ ብሔራዊ ባንክ ያወጣው መመሪያ የሚመለከተው ማንን ነው? አቶ አብዱል መናን መሐመድ ሐምዛ የኢትዮጵያ ባንኮችን በቅርብ የሚከታተሉ ባለሙያ ናቸው። በዩናይትድ ኪንግደም ፖርት ቤሎ በተሰኘ ኩባንያ የአካውንቲንግ ኃላፊ ሆነው በመስራት ላይ የሚገኙት አቶ አብዱል መናን መሐመድ የሌላ አገር ዜግነት ያላቸው ባለድርሻዎች በዘርፉ ያላቸው ድርሻ ከአንድ በመቶ አይበልጥም ሲሉ ይናገራሉ። ማንኛውም ባንኮች ሼር ለውጭ ሀገር ዜግነት ላላቸው ኢትዮጵያውያንም ሆነው ዜግነታቸውን የቀየሩ ወይም የውጭ ሀገር ዜጎች ሊሸጡ የሚችሉበት እድል የለም። ለምን? ማንነታቸውን አጣርቶ ነው የሚሸጡት። መታወቂያቸውን ወይም ፓስፖርታቸውን ጠይቀው ነው የሚሸጡት። ነገር ግን የተከሰተው ምን መሰለህ? ብዙ ኢትዮጵያውያኖች በፊት ኢትዮጵያውያን የነበሩና ዜግነታቸውን የለወጧሉ በውል ሲያገኙ ሊኖሩ ይችላሉ። በዚህ ምክንያት እነዚህ ሰዎች በወቅቱ መሸጥ አለባቸው። አንድ ሰው ዜግነቱን ሲለውጥ በህግ የተከለከለ ስለሆነ ባንክ ላይ ወይም ኢንሹራንስ ኩባንያ ላይ ሼር እንዲኖረው ስለማይፈቀድለት መሸጥ አለበት እና በዚህ አብዛኞቹ የተከሰተው በዚህ ምክንያት ነው እንጂ ባንኮቹ ሸጠውላቸው ወይም ኢንሹራንስ ኩባንያዎቹ ሼር ሸጠውላቸው አይደለም። ዜግነታቸውን በመቀየራቸው ምክንያት ነው ይሄ የተከሰተው። ብዙዎቹ በውርስም ሊሆን ይችላል። ሰው ሊያገኝ ይችላል። ዜግነቱ ኢትዮጵያዊ ሳይሆን በወላጆች ምክንያት በውርስ ሊያገኝ ስለሚችል ይችል በእንደዚህ እና በተለያዩ ምክንያቶች የተከሰተ ነው እንጂ ቀጥተ ገዝተው አይደለም። ዛሬ ኢትዮጵያዊ የነበረው ሰውዬ አሜሪካ ይሄዳል። ከዚያ የሶስት ምናመት ይኖራል። ዜግነቱን ይለውጣል። ሼሩን እንደያዘ ሰው ነገሩ ተለዋዋጭ የሚሆን ነገር ነው። አንድ ሰው በህይወትም ላይኖር ይችላል። ሊሞት ይችላል። ሊሸጥ እና ሲገሩ ስለሚለዋወጥ እኔ እንደው ራፍ ስቲሜት ኔ ከአንድ በመቶ የሚበልጥ አይመስለኝም። አጠቃላይ ከባንኮቹ እና ከኢንሹራንስ ኩባንያዎቹ ካፒታል የኔ የግሌ ግምት ከአንድ በመቶ ይበልጣል የሚል እምነት የለኝም። ይሄን ስልህ አጠቃላይ ካላቸው ባንክና ኢንሹራንሶች ፔድ አፕ ካፒታል፣ ከተከፈለ ካፒታል ዋን ፐርሰንት ብትል አጠቃላይ፣ ይሄ የምልህ ኤጁኬትድ የሆነ ገስ ነው። ምነገስ ዊች ኢዝ አንድ ሰባት ቢሊየን ነው ቶታል ኢንቨስትመንቱ ግን፣ አክዩሬት የሆነ መረጃ የምታገኘው ባንኮቹና ኢንሹራንስ ኩባንያዎች ናቸው። ይህንን መረጃ ባንክ ደብዳቤውን ሲጽፍ የዛሬ ዓመት ከምናምን መመሪያ ሲያወጣና ሲጠይቃቸው ይህንን እንዲያጣሩ ጠይቋቸዋል እና የተሟላ መረጃ ባንኮችና ኢንሹረንስ ጉባኔ ንጃዎች ይኖራቸዋል ብዬ ገምታለሁ። ግን አንድ በመቶ የሚበልጥ አይመስለኝም። ከአጠቃላይ ከተከፈለ ካፒታላቸው አንድ በመቶ የሚበልጥ አይመስለኝም። የባንክ ስራ አዋጅ ቁጥር አምስት መቶ ዘጠና ሁለት እዝባር ሁለት ሺህ የሌላ አገር ዜጎች በኢትዮጵያ ባንክ መመስረት እንደማይችሉ ይደነግጋል። የውጭ ሀገር ዜጎች ወይም በከፊልም ሆነ በሙሉ በውጭ ሀገር ዜጎች ባለቤትነት ስር ያሉ ድርጅቶች ወይም የውጭ ባንኮች በኢትዮጵያ ውስጥ ባንኮች ወይም የባንክ ቅርንጫፎች ሊያቋቁሙ አይችሉም። በኢትዮጵያ ውስጥ በተቋቋሙ ባንኮች አ አክሲዮን መያዝ አይችሉም። የሚለው አዋጅ ገቢራዊ ከሆነ አመታት ተቆጥረዋል። አቶ አብዱል መናን አሁን የኢትዮጵያ መንግስት ይፋ ያደረገው መመሪያ ህጉን ለማስፈጸም ያቀደ ነው ሲሉ ይናገራሉ። አሁን አዋጁ ስለሚከለከል ብሔራዊ ባንክ የዛሬ ሁለት ዓመት አካባቢ አመት ከምን አመት ከስም ከሁለት ዓመት አካባቢ ብሔራዊ ባንክ መመሪያ ደብዳቤ ጽፍላቸውና አጣሩ አላቸው ሼርሆልዲንግ ማን ማን ማን ነው የሼርሆልደሮቻችሁ? ዜግነታቸውን አጣሩና ላኩልኝ አለ ብሔራዊ ባንክ። እና ስታጣሩ ዜግነታቸው ኢትዮጵያኖች ያልሆኑ ሼርሆልደሮቻችሁን ዲቪደንድ እንዳትከፍሏቸው፣ የለም እገዳ አለባቸው ማለት ነው ብሔራዊ ባንክ። ዊች ሚንስ ህጉን ወደ ማስፈጸም ነው። ህጉ ኖርማሊ መፈጸም ነበረበት፣ ግን ብሔራዊ ባንክ የለም ደብዳቤ ሰደል ጽፎ ህጉን ወደ ማስፈጸም ነው የመጣው። ክፍተት አለ ብሎ ሊያምን ይችላል ብሔራዊ ባንክ። ብዙ ሰዎች ዜግነታቸውን ልውጠዋል ብሎ ሊያምን ስለሚችል ህጉን እነዚህ ተቋማት እያስፈጸሙ ነው ወይ አይደለም የሚለውን ስ ሪማይንድ ለማድረግ ሊሆን ይችላል። በህጉ ክልክል ነው። አንድ ሰው ሸር ካለው ነው ዜግነት የለወጥኩኝ ኦቶማቲካሊ ዜግነቴን ከመለወጤ በፊት ለምን ስለማይፈቀደልኝ መሸጥ አለብኝ። በመመሪያው መሰረት በዚህ ዓመት መጨረሻ ባንኮችና የመድን ሽፋን አቅራቢ ኩባንያዎች የትውልደ ኢትዮጵያዊ ባለድርሻዎቻቸውን ማንነት ለይተው ለህግ አስከባሪዎች የማቅረብ ግዴታ ተጥሎባቸዋል። የዜጎችን አመታዊ ገቢ መካከለኛ ደረጃ ካሉ የዓለም ሀገራት ጎራ ለማድረስ ያቀደው የኢትዮጵያ መንግስት ባለፉት አመታት ሰፊ የመሠረተ ልማት ግንባታዎች ላይ ያተኩሯል። የመንግስት ግዙፍ እቅዶች አማራጭ የፋይናንስ ምንጭ ቢያስፈልጋቸውም የኢትዮጵያ መንግስት ባለስልጣናት የውጭ ሀገር ባንኮች በአገሪቱ እንዲሰማሩ ፈቃደኛ አይደሉም። የመጀመሪያ ክርክም የሚነሳው አዋጁ ላይ ነው እንጂ ደብዳቤው ላይ አይደለም። ደብዳቤው አዋጁን ተፈጽሟል አልተፈጽመም የሚለው ነው። አዋጁ ላይ ግን መከራከር ይቻላል። የአዋጁ ይዘቱ ላይ የለም አንቀጹ ላይ አንቀጽ ዘጠኝ ላይ ነው የባንክ ቢዝነስን በተመለከተ ወይም የኢንሹራንስ ቢዝነስን ተመሳሳይ አንቀጽ አለ አንቀጽ አስር ላይ ሰባት መቶ ሰባ ስድስት ሁለት ሺህ አስራ ሁለትም የወጣ ኢንሹራንስም አንድ አይነት ነው እራሱ ኮፒ ነው የባንክ ቢዝነስ ፕሮክላሜሽን ላይ コピーのほうがいのう議を。いい ክርክሩ ምን መሰለ፣ አጠቃላይ ክርክሩን ነው ማስቀመጥልህ። የውጭ ሀገር ዜጎች አንደኛው ክርክር ምንድን ነው፣ ለምን ይመርጣሉ ነው። ባንኪንግና ኢንሹራንስ የታወቀ ነው። በጣም ትርፉ አትራፊ ተቋማቶች ናቸው። ኢትዮጵያ ውስጥ እንደነሱ ሁለቱ ተቋም በጣም አትራፊ ያለ ለማለት ይከብደኛል። ትልልቆቹ ባንኮች እንደነ ዳሽን አርባ አራት ፐርሰንት ነው የሚሰጡ ዲቪደንድ ማለት ነው። መቶ ብር ኢንቨስት ላደረገ አርባ አራት ፐርሰንት ነው። ትንንሾቹም ቢሆን በጣም እያደገ ነው የመጣው እና ክርክሩ ምንድን ነው፣ ለምን በጣም አትራፊ የሆነ ተቋማትን ብቻ መርጠው ኢንቨስት ያደርጋሉ ውጭ ሀገር ያሉ ኢትዮጵያያኖች የተሻሉ ስለሆኑ ኢኮኖሚካሊም በእውቀ የተሻሉ ስለሆነ እንድነ ማኑፋክቸሪንግ ግብርና ላይ ገብተው ለምን ኢንቨስት አደረጉም? ለምን ይመርጣሉ ነው። አንደኛው ክርክር ሁለተኛው የውጭ ሀገር ዜጎችም ስለሚያካትት አካትት ኢትዮጵያኖች ኦሪጂናል ስለሚያካትት ኩባንያዎች ስለሚያካትት ባንኪንግ ለውጭ ዜጎች ክፍት ማድረጉ የባንኪንግ ሴክተሩን አደጋ ያጋለጠዋል ነው። ብሔራዊ ባንክ ጠንካራ የመቆጣጠረው አቅሙ ለውጭ የለም። የውጭ ሀገር ዜጎች ወይም ኩባንያዎች ገብተው እና ኢኮኖሚ ውስጥ ገብተው ሲወዳደሩ ብሔራዊ ባንክ የመቋቋም አቅሙ የለውም። በዛ ላይ ደግሞ ኢትዮጵያኖች ውስጥ ያሉት ባንኮች እና ህል ጠንካራ ስላልሆኑ የውጭዎቹ ገብተው ያስወጧቸዋል ነው ክርክሩ ሲናሪዮ ፕሮቴክት ማድረግ አለብኝ ከውጭ ሀገር ውድድር። የውጭ ዜጋ ፈቀድክ ማለት የውጭም ኩባንያዎችን ፈቀድክ ማለት ነው፣ የውጭ ባንኮች ፈቀድክ ማለት ነው እና ያንን ለመከላከል ተብሎ ነው። በደፈናው ስታየው የኢትዮጵያ የንግድ ሚዛን ከፍተኛ ጉድለት ይታይበታል። በአብዛኛው ጥሬ የግብርና ምርቶችን ወደ ውጭ የምትልከው ኢትዮጵያ በአመት ወደ ሶስት ቢሊዮን ዶላር የሚጠጋ ገቢ ታገኛለች። በአንጻሩ ከውጭ ለምታስገባቸው ምርቶች እስከ አስር ቢሊዮን ዶላር ታወጣለች። የአገሪቱ የወጪና ገቢ ንግድ ሚዛን መዛባትን ለማስተካከል አማራጭ የፋይናንስ ተቋማት በኢትዮጵያ ገበያ ቢሰማሩ ያዋጣል የሚሉ ባለሙያዎች አልጠፉም። የዓለም ባንክ እና የዓለም ገንዘብ ድርጅትን የመሳሰሉ የኢትዮጵያ በዳሪዎችም መንግስት ዘርፉን ለውጭ ባለ ውረቶች ክፍት እንዲያደርግ ይወተውታሉ። አቶ አብዱል መናን የኢትዮጵያ የባንክ አገልግሎት ጥርቅም ተደርጎ ተዘግቷል ሲሉ ይናገራሉ። ይሄ ትልቅ አመላካች ነው። የኢትዮጵያ መንግስት የባንኪንግ ኢንዱስትሪ የፋይናንሽል ሰርቪሱን ማለት ነው ኢንሹራንስ ኮንሽንም ጨምሮ ከ ኮምፕሊትሊ ለውጭ ሀገር ዜጎች ለመክፈት ፈቃደኛ እንዳልሆነ ነው። በፍጹም ዝግጁ እንዳልሆነ ነው። እኔ በእኔ ግምት የሚቀጥለው አስርም አምስት ዓመት እንደው አስር ዓመት አምስት እንኳን ይቅር አስር ዓመት እንኳን የሚከፍቱ አይመስለኝም። ይሄ ክርችም አድርጎ ነው የዘጋው። በትውልድ ኢትዮጵያውያኖች ለሆኑ እሱም ቁጥራቸው በጣም በጣም ከባንኩ ካፒታል አኳያ ያላቸው ሼር ሆልዲንግ በጣም ትንሽ የሆነን ራሱ የከረቸመ ለአለም አቀፍ ባንኮች እና አለም አቀፍ ተቋማት ይፈቅዳል የሚል እምነት የለኝም። በሚቀጥለው አስር ዓመት በሌሎች ምክንያቶች። ለምን ውድድሩ ከንግድ ባንክም ጋር ነው የሚሆነው። ንግድ ባንክ ደግሞ ለመንግስት ያው ለማታኝ መንግስት ስለሆነ ለመንግስት ትልቁ የበደር አቃቢ ነው። ለምሳሌ እንደ ሹገር ኮርፖሬሽን የቤት ልማትን በተመለከተ ና ትልቁ ትልቁ እሱን ላይ ነው ውድድሩ የሚጠነክርበት ና የመንግስት የሚቀጥለ አስር ዓመት ይከፍታል የሚል እምነት የለኝ። የኢትዮጵያ መንግስት ከሶስት ዓመት በፊት ይፋ ያደረገው የዲያስፖራ ፖሊሲ ከሁለት ሚሊዮን በላይ ዜጎች በሰሜን አሜሪካ፣ አውሮጳ፣ መካከለኛው ምስራቅ፣ አውስትሬሊያ ና አፍሪካ እንደሚኖሩ ያትታል። በውጭ ሀገራት የሚኖሩ ዜጎች ለወዳጅ ዘመዶቻቸው የሚልኩት ገንዘብ ከኢትዮጵያ የውጭ ምንዛሬ ምንጮች ዋነኛው ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር እንዳስታወቀው በጎርጎሮሳዊው 2015 ዓ ምት በውጭ የሚኖሩ ኢትዮጵያውያን ወደ አገር ቤት የላኩት የገንዘብ መጠን ከጎርጎሮሳዊው 2014 ዓ ም ጋር ሲነጻጸር በ1.5 ቢሊዮን ዶላር ጭማሪ አሳይቷል። ወደ ኢትዮጵያ የሚላከው ገንዘብ በጎርጎሮሳዊ 2014 ዓ ም 2 ቢሊዮን ዶላር አካባቢ የነበረ ሲሆን በጎርጎሮሳዊው 2015 ዓ ምት ወደ 3.7 ቢሊዮን ዶላር ማደጉን የውጭ ጉዳይ ሚኒስቴር አስታውቋል። አቶ አብዱልመናን መሐመድ የኢትዮጵያ መንግስት በውጭ ሀገራት የሚኖሩ ኢትዮጵያውያን እንደ ባንክና የመድን ሽፋን አቅራቢ ኩባንያዎች ውስጥ እንዲሳተፉ ቢፈቅድ ለአገሪቱ የውጭ ምንዛሪ ማግኛ መንገድ ይሆናል የሚል እምነት አላቸው። እኔ ሊፈቅዱላቸው ነው የሚሻለው ነው የምለው። ለምን እንደው ብንፈቅድላቸው ቢበዛ የባንኩ ሼር ላይ ሰላሳ ሃያ በመቶ ወይም ሰላሳ ወይ ብን ገደብ ማበጀት ይቻላል። የለም ፍርሀቱ ካለ የለም ለምሳሌ ሀያ በመቶ ሰላሳ በመቶ ሀያ አምስት በመቶ ያህል የባንክ ሼር የለም በውጭ ሀገር ኢትዮጵያኖች ኦሪጂናቸው የሆነውን ቢፈቀድላቸው ብዙም የባንክ እንትኑ ላይ የሚያመጣው ነገር የለም። ሰባ አምስት በመቶ በኢትዮጵያኖች ስለሆነ የተያዘው እና እነዚህ ሰዎች አንድ በውጭ ምንዛሪ ብዙ ብር ነው የሚያመጡት። የባንክን ካፒታል ያየህ እንደሆነ አሁን ከረንት የባንክና የኢንሹራንስ ኩባንያዎች ካፒታል በብር እንደው ሌትስ ኢስቲሜት ወደ አስራ ሰባት ቢሊዮን አካባቢ ይሆናል። እና ሀያ አምስት በመቶ እንኳን ብትፈቅድላ ያላቸው እንደ አምስትና ስድስት አመት በመቶዎች ሚሊዮን ዶላር ነው ማምጣት መችለ የውጭ ምንዛሪ በዚህ ብቻ እነዚህ ሰዎች ደግሞ ገንዘባቸውን ሸር ላይ ኢንቨስት ያደርጎ እንደሆነ በቦርድ ላይ ይመጣሉ የመመረጡ ነገር ይኖራል። እና በሀሳብም በእውቀትም በቴክኖሎጂም ኮንትሪቢዩት የማድረጉ ነገር አለ ና የኢትዮጵያ መንግስት አንድ ስቴፕ የለም ኢንዱስትሪውን ሊበራላይዝ ለማድረግ አንድ ስቴፕ የሆነው ነበረ ቢያሳትፍ ይሻለዋል። ፍርሀቱ ከካል ካለ እንኳን ገደባ በጀቱ የለም አምስት በመቶ ወይም ሰላሳ በመቶ ሀያ በመቶ የባንኮችን ካፒታልን የለም በዛ መልኩ ሊላቸው ይችላል። ምንም አደጋ ሳመጣ ማለት ነው። አድማጮች የዛሬው የኢኮኖሚው ዓለም መሰናዶ ተጠናቋል። እሸቴ በቀለ ነኝ፤ ጤና ይስጥልኝ።